DW Zena. ጤና ይስጥልኝ በቅድሚያም አርእስተ ዜናዎቹን አሰማለሁ። መንግስት በዜጎች ላይ የሚፈጽመው የሰብአዊ መብት ጥሰቶችን እንዲከላከል የሚፈጸሙ የሰብአዊ መብት ጥሰቶችን እንዲከላከል የኢትዮጵያ ሰብአዊ መብት ኮሚሽን ጠየቀ። በሀገሪቱ ብሔር የማንነትና አልፎ አልፎም በሃይማኖት መስመር የተካረረ የፖለቲካ የማህበራዊና ኢኮኖሚያዊ ቀውስ የአመፅ ግጭት እየቀሰቀሰ መሆኑ ተነግሯል። የናዚ ጦር አይሁዳውያን ያንገላታበት የነበረው አውሽቪትስ ማጎሪያ ነጻ የወጣበት ሰባ አምስተኛ ዓመት ዛሬ በእስራኤል ኢየሩሳሌም ከተማ በደማቅ ስነስርዓት እየታሰበ ነው። በዚህ የመታሰቢያ ስነስርዓት ላይ የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጸረ ሴማዊነትን እንቃወማለን፣ እንዲህ አይነቱ ጉዳይ አይደገምም፣ ከእስራኤላውያን ጎን እንቆማለን ሲሉ በስነስርዓቱ ላይ ንግግር አድርገዋል። በዓለም ዙሪያ ያሉ አብዛኛዎቹ ሀገሮች ሙስናን ለመዋጋት የወሰዱት እርምጃ ያመጣው ውጤት የለም፣ አንዳንድ ሀገሮች ይበልጥ በሙስና ሳይዘፈቁ አልቀረም ሲል ትራንስፓረንሲ ኢንተርናሽናል ገለጸ። ዜናው በዝርዝር። የናዚ ጦር አይሁዳውያንን ያንገላታበት የነበረው አውሽቪትስ ማጎሪያ ነጻ የወጣበት ሰባ አምስተኛ ዓመት ዛሬ እስራኤል ኢየሩሳሌም ከተማ በደማቅ ስነ ስርዓት እየታሰበ ነው። በኢየሩሳሌም ያድ ባሽም እየተባለው እና በሁለተኛው ዓለም ጦርነት ወቅት በግፍ ለተገደሉ መታሰቢያ በሆነው ማዕከል በተዘጋጀው ስነ ስርዓት ላይ ከአርባ የሚበልጡ መንግስታትና የመንግስታት ተጠሪዎች ወደ መቶ የሚሆኑ የናዚን ጭፍጨፋ የተረፉ አይሁዶች ተገኝተዋል ከጥቂት ደቂቃ በፊት የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጸረ ሴማዊነትን እንቃወማለን፣ እንዲህ አይነቱን ጉዳይ አይደገምም፣ ከእስራኤላውያን ጎን እንቆማለን ሲሉ በስነ ስርዓቱ ላይ ንግግር አድርገዋል። የመታሰቢያ ችቦ በግፍ የተገደሉትን ሰዎች ያስታውሰናል። የተለያየ እድሜ የነበራቸው ሰዎች ነበሩ። የሰዎቹን ስቃይ ያስታውሰናል። የሚቀረው አንድ መልስ ብቻ ነው፤ መቼም ቢሆን አይደገምም። ጸረ ሴማዊነትን እንታገላለን። መርዝ የሆነውን ብሔረተኝነትን እንቃወማለን። ከእስራኤል ጎን እንቆማለን። በዚሁ ዝግጅት ላይ ለመገኘትና ንግግር ለማድረግ ወደ እስራኤል የተጓዙት የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር ጸረ ሰሚያንነትን የሚያወግዝ ንግግር ያሰማሉ ተብሎ ሲጠበቅ ነበረ። በዚህ የመታሰቢያ ስነ ስርዓት ላይ አንድ የጀርመን ፕሬዚደንት ንግግር ለማድረግ ሲገኝ፣ ፍራንክ ቫልተር ሽታይንማየር የመጀመሪያው ፕሬዚዳንት ናቸው። በዚሁ ስነ ስርዓት ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነተኛሁ ባሰሙት ንግግር ሀገሬ ጭፍጨፋን ፈጽሞ አትቀበልም ብለዋል። በዓለም ላይ ጸረ ሰማዊነትን የሚያቀነቅን መንግስት ያላት ሀገር ሲሉ ኢራንን አንስተዋል። መንግስት በዜጎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲከላከል ኢትዮጵያ ሰብአዊ መብት ኮሚሽን ጠየቀ። ኮሚሽኑ ይህንን የጠየቀው ዛሬ ለህዝብ ተወካዮች ምክር ቤት የስድስት ወራት ሪፖርቱን ሲያቀርብ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለ ወቅታዊ ሁኔታን በተመለከተ በሰጡት ገለጻ በብሔር ማንነትና አልፎ አልፎም በሃይማኖት መስመር የተካረረ የፖለቲካ የማህበራዊና ኢኮኖሚያዊ ቀውስ የአመፅ ግጭትን እየቀሰቀሰ መሆኑን ተናግረዋል። በብሔር ማንነትና አልፎ አልፎም በሃይማኖት መስመር የተካረረ የፖለቲካ ማህበራዊና ኢኮኖሚያዊ ቀውስ የአመፅ ግጭት እየቀሰቀሰ በከተማም፣ በገጠርም፣ በጎዳናም፣ በመንደርም በሆስፒታሎችና ትምህርት ቤቶች ሳይቀር ዜጎች በአሰቃቂና አስነዋሪ በሆነ መንገድ ተገድለዋል፣ ተደፍረዋል፣ የአካል ጉዳት ደርሶባቸዋል፣ ከመኖሪያቸው፣ ከስራቸው፣ ከትምህርታቸው ተፈናቅለዋል። እንዲሁም እጅግ ብዙ የህዝብና የአገር ንብረት ወድሟል። መሳሪያ የታጠቁ ቡድኖች ሰዎችን በኃይል አግተዋል፣ ገድለዋል። የመንግስት ሰራተኞች፣ የውጭ አገር ዜጎች፣ ወንድና ሴት ወጣት ተማሪዎች እና ህፃናት ሳይቀሩ የዚህ ሰለባ ሆነዋል። የዚህ መነሻ ምክንያት የፖለቲካና ማህበራዊ ችግሮች በመሆናቸው መንግስትና ምክር ቤቱ በተለይ ለፖለቲካ ችግሮች መፍትሄ ትኩረት ሰጥተው ሊሰሩ እንደሚገባ ኮሚሽነር ዶክተር ዳንኤል በቀለ አሳስበዋል። መንግስት ከፍተኛ ጥንቃቄ በተሞላው የምርመራ ስራ የአጥፊዎችን ተጠያቂነት በህግ ፊት ረጋገጥ እንደሚገባውም አመልክተዋል። በሌላ በኩል ሀሳብን በነፃነት የመግለጽ መብት በሰላማዊ መንገድ የመሰብሰብ ና የመደራጀት መብት ከዋና ከተማ ጀምሮ በክልሎችም ውስጥ አልፎ አልፎ አላግባብ መደናቀፍ ስለተከሰተ የፌዴራልም ሆነ የክልል መንግስታት አዝማሚያውን አጥብቀው እንዲከላከሉ ኮሚሽኑ ጠይቀዋል። መጽሔት ሰፋ ያለ ዘገባ አለው። የህዝባዊ ወያኔ ሓርነት ትግራይ ህወሀት ባለስልጣናቱና አባላቱ ከፌዴራል መንግስት ሹመታቸው መሻራቸውን ተቃወመ። የህወሀት ማዕከላዊ ኮሚቴ ትናንት ማምሻውን ባወጣው መግለጫ የፓርቲው አመራሮችና አባላት በፌዴራል መንግስትና በአዲስ አበባ ከተማ አስተዳደር ከነበራቸው ስልጣን እየተነሱ ነው ብሏል። ይህ ተግባር በፍጹም ተቀባይነት የለውም ያለው የህወሀት ማዕከላዊ ኮሚቴ መግለጫ ይህ ሆነ ተብሎ የተፈጸመ ያለው እና ከዚህ ቀደም የተፈጸመ መረን የለቀቀ ተግባር ሊታረም ይገባል ብሏል። ካልሆነ ግን ይህንን ተከትሎ ሊፈጠር ሁኔታ ለሚፈጠር ሁኔታ ኃላፊነት የሚወስደው ይህ ሕገ ወጥ ተግባር እየፈጸመ ያለው አካል መሆኑን ግልጽ ሊሆን ይገባል ስል አስጠንቅቋል። የህወሓት ማዕከላዊ ኮሚቴ መግለጫውን ያወጣው የኢትዮጵያ የንግድና የኢንዱስትሪ ሚኒስቴር የነበሩት ፈትለወርቅ ገብረ እግዚአብሔር ከስልጣናቸው መሻራቸው ትናንት ከተሰማ በኋላ ነው። ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት የተከሰተው የአንበጣ መንጋ ወረርሽኝን ለመከላከል የሚደረገውን ጥረት ለመርዳት የተባበሩት መንግስታት የአስቸኳይ እርዳታ ማስተባበሪያ ቢሮ 10 ሚሊዮን ዶላር ሰጠ። በአፍሪካ ቀንድ ደቡብ ምዕራብ እስያና የቀይ ባህር አካባቢ የታየው የአንበጣ መንጋ ባለፉት 25 ዓመታት ኢትዮጵያና ሶማሊያ ውስጥ ከታየው ሁሉ የከፋ ነው ተብሏል። ኬንያ የገጠማት የአንበጣ መንጋ ደግሞ ባለፉት ሰባ ዓመታት ከታየው የከፋ እንደሆነ የተባበሩት መንግስታት የአስቸኳይ እርዳታ ማስተባበሪያ ቢሮ ገልጿል። ተቋሙ እንዳለው የአንበጣ መንጋው ቀድሞም የምግብ እጥረት የገጠማቸው ማህበረሰቦች በሚኖሩባቸው አካባቢዎች የነበረ ሰብልና የግጦሽ ሳርን አውድሟል። ኢትዮጵያ፣ ሶማሊያና ኬንያን ጨምሮ የአንበጣ መንጋ ወረርሽኝ በበረታባቸው የምስራቅ አፍሪካ ሀገሮች በባህላዊ መንገድ በሚሊዮን የሚቆጠሩ አንበጦችን ለመከላከል ጥረት ሲያደርጉ ታይቷል። የተባበሩት መንግስታት የአስቸኳይ እርዳታ ማስተባበሪያ ቢሮ የመደበው አስር ሚሊዮን ዶላር በዓለም የምግብና የእርሻ ድርጅት በኩል የአንበጣ መንጋ ወረርሽኙን ለመቆጣጠር ስራ ላይ ይውላል ተብሏል። በዓለም ዙሪያ ያሉ አብዛኞች ሀገሮች ሙስናን ለመዋጋት የወሰዱት እርምጃ ያመጣው ውጤት የለም። አንዳንዶች እንደውም ይበልጥ በሙስና ሳይዘፈቁ አልቀረም ሲል የሙስናን ደረጃን የሚያጠናው ትራንስፓረንሲ ኢንተርናሽናል ገረጸ። መቀመጫውን በርሊን ላይ ያደረገው እና የሀገራትን የሙስና ደረጃ የሚያጠራው ድርጅት ዛሬ ይፋ ባደረገው ዓመታዊ ዘገባ ጀርመን ሙስናን በመከላከል ረገድ ባለፈው ዓመት ከነበረችበት መሻሻልን ሳታሳይ ዘጠነኛ ደረጃ ላይ እንደተቀመጠች ነው። ዴንማርክና ኒውዚላንድ በአለም የሙስና መጠን እጅግ ዝቅተኛ ደረጃ ላይ የሚገኙ ሀገራት ሲል ድርጅቱ በአንደኛና ሁለተኛ ደረጃ አስቀምጧል። የመካከለኛው ምስራቅና የሰሜን አፍሪካ ጉዳይ አማካሪዋ ማራዋ ፋታህ እንዳሉት በሙስና ከተዘፈቁት ሀገራት መካከል የመጨረሻዎቹ ወይም የከፋ ሙስና የሚፈጸምባቸው አራት ሀገራት ናቸው። በሙስና መስፋፋት መረጃ ጠቋሚ ሰንጠረዥ መሰረት የመጨረሻውን ረድፍ የያዙት አራት ሀገራት ናቸው፦ ሶሪያ፣ ሶማሊያ፣ ሱዳንና የመን። እንዳለመታደል ሆኖ እነዚህ ሀገራት በግጭት ውጥረትና ጦርነት ውስጥ የተዘፈቁ ናቸው። ይህ ሙስናና አለመረጋጋት ተያያዥ መሆናቸውን በግልጽ የሚያሳይ ነው። ካናዳ፣ ፈረንሳይ፣ ብሪታንያና ዩናይትድ ስቴትስ ባለፈው ዓመት ከነበሩበት ሙስና ሰንጠረዥ ያቆለቁሉና ሙስና ስርጭት ጨምሮ የታየባቸው ሀገራት መሆናቸውን ድርጅቱ በጥናት መዘርዝሩ አስቀምጧል። ትራንስፓረንሲ ኢንተርናሽናል ይህን ደረጃ ያቀረበው በመቶ ሰማንያ ሀገራት በምጣኔ ሀብት ፖለቲካና አስተዳደር ይዞታ ላይ ባደረገው ጥናት እንደሆነም አመልክቷል። በቻይና ኮሮና የተባለ አዲስ የሳንባ ተህዋሲ መስፋፋትን ተከትሎ መንግስት ውሃን ከሚባል ከተማ ቀጥሎ ሌላ ሁለተኛ ከተማን ለአስቸኳይ ቁጥጥር መዝጋቱን ገለጸ። ሁንጋንግ በተባለ የቻይና ከተማ የህዝብ መገልገያ መስሪያ ቤቶች፣ ባቡር ጣቢያዎች ከእኩለ ሌሊት ጀምሮ ለተጠቃሚ ዝግ ሆነዋል። የተዋሲውን መስፋፋት ለመክታት ሰባት ነጥብ አምስት ሚሊዮን ህዝብ በሚኖርበት በዚህ ከተማ የፊልም ቤቶች፣ ቡና ቤቶችና የመገበያ ቦታዎች ሁሉ ተዘግተዋል። በቻይና መዲና በፔኪንግ የፊታችን የሳምንት መጨረሻ ሊከበር ታቅዶ የነበረውን የቻይና አዲስ ዓመት በዓል እንደማይካሄድም ተገልጿል። ባለፈው ሳምንት መጨረሻ በቻይና ኮሮና ቫይረስ የተባለ አንድ አዲስ የሳንባ ተዋሲ ምክንያት ስድስት ሰው መሞቱ ከተነገረ በኋላ እስካሁን አስራ ሰባት ሰዎች በሳንባ በሽታ መሞታቸው ተመልክቷል። አምስት መቶ ሰባ በላይ ሰዎች ደግሞ በተዋሲው ተይዘዋል ተብሏል። በሱዳን ግጭትና ከፍተኛ የፖለቲካ ውጥረት በነበረበት ወራት በካርቱም አራዊት ፓርክ ውስጥ የሚገኙ አንበሶች በምግብ እጦት መሰቃየታቸው ብሎም መሞታቸው ተነገረ። በአሁኑ ወቅት በፓርኩ የሚገኙት አራት አንበሶችን ህይወት ለማትረፍ የሱዳን የእንስሳ ሐኪሞች ከፍተኛ ትግል ላይ መሆናቸው ተመልክቷል። በምግብ እጦት እጅግ ከከሱት አምስት አንበሶች መካከል አንዱ ሰኞ ዕለት መሞቱም ታውቋል። አንበሶቹ ለዚህ የበቁት የፓርኩ የስራ አስኪያጆች ለአንበሶቹ ምግብ አለማቅረባቸው ምክንያት ምክንያት ነው ሲሉ የሱዳን የእንስሳ ሕክምና ባለሙያዎች ይከሳሉ። በፈረንሳዩ የዜና አገልግሎት መሰረት አንበሶቹ የሰውነታቸውን ሁለት ሶስተኛ ክብደት አጥተዋል። ቆዳና አጥንታቸው ብቻ ነው የቀረው ተብሏል። የዓለም አቀፍ የዱር አራዊት ጥበቃ በካርቱም ፓርክ የሚገኙትን አንበሶች ህይወት ለማትረፍ ወደ ካርቱም እንደሚጓዝ ተነግሯል። ይህ ዶቸበለ ዲ ደብሊዩ ነው። ከዶቸ በላይ ምሽቱን የዓለም ዜና ለማብቃት ርዕሰ ዜናውን በድጋሚ እንሆ። መንግስት በዜጎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን እንዲከላከል የኢትዮጵያ ሰብአዊ መብት ኮሚሽን ጠየቀ። በሀገሪቱ ብሔር የማንነትና አልፎ አልፎም በሃይማኖት መስመር የተካረረ የፖለቲካ የማህበራዊና ኢኮኖሚያዊ ቀውስ ያመጽ ግጭት እየቀሰቀሰ መሆኑ ተነግሯል። የናዚ ጦር አይሁዳውያን ያንገላታበት የነበረው አውሽዌትስ ማጎሪያ ነጻ የወጣበት ሰባ አምስተኛ ዓመት ዛሬ በእስራኤል ኢየሩሳሌም ከተማ በደማቅ ስነስርዓት እየታሰበ ነው። ዜናው አበቃ። ዜናውን አዜብ ታድስ አሰማችን።